በትግራይ ክልል በመቀሌ ከተማ ለአርባ ቀናት ተቋርጦ የነበረው የስልክ አገልግሎት ተጀምሯል። በጭንቀት ውስጥ የነበሩ ቤተሰቦችም ድምፅ ለመሰማማት ችለዋል። ከመቀሌ ዩኒቨርሲቲ አዲስ አበባ የገባ አንድ ተማሪና አሁንም በመቀሌ ዩኒቨርሲቲ አሪድ ግቢ የምትገኝ አንዲት ተማሪ ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ከአርባ ቀናት በላይ ተቋርጦ የነበረው የስልክ አገልግሎት ከሰራ በኋላ ዛሬ በመቀሌ ዩኒቨርሲቲ አሪድ ግቢ የምትል ሎዛ መስፍን የተባለች የአራተኛ አመት የኢንጂነሪንግ ተማሪ በስልክ አግኝተን በዩኒቨርሲቲው ስለነበራት ቆይታ ጠይቀናታል። የመሬት ካምፓስ መቀሌ መግቢያው አካባቢ ከኤርፖርቱ ወደ ከተማው ሲገባ መሀል ላይ ነው ያለው። ስንተኛ አመት ተማሪ ነሽ? አራተኛ አመት ተመራቂ፣ አሁን አምስተኛ በሳችን ስንመጣው ማለት ነው። በኮሮና ከተቋረጠ በኋላ የስልክ አገልግሎት ዛሬ ተጀምሯል። ይሄ የስልክ አገልግሎት ከመጀመሩ አስቀድሞ አርባ ቀናት በፊት ያለ ስልክ አገልግሎት ነበራችሁ፣ እንዲሁም ከሌሎች ሰዎች ጋር የነበረው ግንኙነት የተቋረጠ ነበር እና ያለፉት አርባ ቀናት እንዴት ነው ያለፉት? ያው ትንሽ አስቸጋሪ ጊዜ እኛ በርግጥ ሰላም ነበረ። በጣም ግን ቤተሰብ ጋር የነበረው ፍንቀት ያሳስበን ነበረ በጣም በተረፈ፣ ትንሽ ድምጾች ምናምን ሰማ ነበር፣ ትንሽ ይረብሽ ነበር ግን በቃ በከተማው በህዝቡ በጣም በተዳበበርም በጣም በጥሩ ሁኔታ ላይ ነው የቆየነ የነበረው ቤተሰቦቹ ሼት ከተማ ነው ያሉት አዲስ አበባ ስለዚህ ምንም ግንኙነት አልነበራችሁም ከቤተሰቦቻችሁ ጋር ማለት ነው ምንም ግንኙነት አልነበረንም በቀይ መስቀል በሳሰሉት ለመገንጎል ሞክረናል በሚገባ ምናምን ግን አላገኘንም። ሁን ከሁለት ቀን በፊት ነው ኔትወርክ ስትከፍት ያገኘናቸው እንጂ ምንም ግንኙነት ስላልነበር ጭንቀቱ ትንሽ ይረብሽ ነበረ። ድምጾች ስትሰሙ የነበረው ለምሳሌ ከተማዎቹ በአውሮፕላን ተደብድበዋል ከፍተኛ ጥቃት ነበር የሚል ነገር ደግሞ በዚህ በኩል እንሰማ ነበር እኛ እና እንደሱ አይነት ጥቃቶች ነበሩ። ጥቃቶች ሳይሆን ያው ድምጾች እንሰማ ነበር። የተወሰነ ቀን በቁጥር ሶስቴ አራት ጊዜ የሚሆን የአውሮፕላን የጀት ድምጾችን እንሰማ ነበር። ግን ግቢ ውስጥ ምንም ጥቃት አልነበረም። ተኩስ፣ የመድፍ ድምጾችን እንሰማ ነበር። ትንሽ ለቅሽ ነበር። ያው አልፈነዋል። የምግብ ችግር የውሃ የመብራት፣ የመጠጥ ውሃ ችግር፣ የምግብ ችግር። እንደዚህ ከጦርነቱ ተጓዳኝ የሆኑ ሌሎች ችግሮችስ ስ አላጋጠሟችሁ? የምግብ ችግር አላጋጠመን። መቀሌ ዩኒቨርሲቲ በዛም ሰፕላዩ እንዳይቋረጥ የተሳደሩ ብዙ ሞክሯል ይመስለኛልና የምግብ የውሃ ችግር አላጋጠመ ምንም ሰራተኞች አልነበሩም። በተወሰነ ጊዜ ራሳችን እያበሰልን የምንጠቀም ነበር። ራሳችን ጭዳት የተኝዶቅ በቃ ምናምን ራሳችን እንጠቀም ነበረ። በራሳችን ሰራተኞች ባለመኖራቸው እንጂ አቅራሽ ብዙም አዳጋቀ ነው። አሁን ምን ይመስላል ከተማው? ከተማው አሁን በጣም ሰላም ነው። መከላከያ ከተቆጣጠረው የተወሰነ ቀን ሆኗል እና በጣም ሰላም ነን። እንንቀሳቀሳለን፣ እንወጣለን፣ እንገባለን። የከተማው ህዝብስ የከተማው ህዝብም አሁን ከቀን ወደ ቀን በጣም የወጣ ነው እንቅስቃሴ እያየ ነው እና ብዙም ከተማ ያሰጋን ነገር የለም። ግን መሰል ባየንባቸው ጊዜዎች እንቅስቃሴዎች ከቀን ወደ ቀን እየተሻሉ መጥተዋል። የትራንስፖርት አገልግሎት አለ ውስጥ፣ እዛው በዛው ከተማ ውስጥ ታክሲዎች የተወሰነ ቀን አቋርጦ ነበር። ታክሲዎች፣ ባጃጆች የተወሰነ ቀን አቋርጦ ነበር። አሁን ግን አለ፣ እንደ ልብ ባይባልም አለ፣ አገልግሎቱ ይገኛል። በእነዚህ ቀናት ውስጥ ከከተማው ሰው ጋር ትገናኙ ነበር? ከነበረስ እንዴት ነበር አቀባበሉ? በጣም የተለየ ፍቅር የተለየ ክብካቤና ተቀባይነት ነበረ። በቃኛ እንደው መጀመሪያ አካባቢ ትንሽ ፈርሰን ነበር። ግን በቃ ከራሱ ቀንሶ የሚያበላን ህዝብ ነው የነበረው። ሳይኖረው የሚሰጠን ህዝብ ነው የነበረው። ከሌለው ነገር ላይ ከራሱ ቆጥቦ እኛን ይሰጠን ነበር። ይሄንን ይህንን ይትነሳርገናል። በጣም እዚህ ቢ በጣም በፍቅር ነው የኖር ነው በጣም በፍቅር ነው የተቀበሉ ነው። የካፌ ሰራተኞች፣ እናቶች በቃ እንደ እናት ሆነው እንዳባት ሆነው ያገኘናቸው ሰዎች ከጥበቃ እስከ ትልቁ ሀየር ቦታ ዘይ ካለው ድረስ በጣም ለንክብካቤ ነ ይሄ ጠርቧ ቀደዛለት ነ ወይዋክ ያልፋል ምንም ብትቸገሩ ነጋት ሆን አጋት ያሉ ነው ያሳለፍ እንኳን ሰላም ሆናችሁ። እንግዲህ አሁን የምርቃት ቀናችሁ ደርሷል። አዎ፣ እንደዛ እየተባልን ነው፣ እየጠበቅን ነው። ትራንስፖርት ግን የለም ለመውጣት ወደ ሌሎች ከተሞች ሌሎች ከተሞች ወደ አዲስ አበባ ለመሄድ እንደዚህ? አዎ ትራንስፖርት አሁን አሁን እስከማውቀው ድረስ እንደተቋረጠ ነው ማውቀው። ወደ መቀሌ መግባት እንጂ መውጣት እንደማይቻል ነው ማውቀው። እኛም ከግራድዌሽን በኋላ ዩኒቨርሲቲው ባመቻቸልን መንገድ እንደምንሄድ ነው የተነገረል። ወታደሮች ከተማ ውስጥ ካሉ እንደው የከተማ ወጣትና ወታደር አካባቢ ላይ ግጭት፣ ፍጥጫ እንደዚህ አይነት ነገር የታየ ነገር አለ? ፐርሶናሊ አይቼ አላውቅም። መከላከያ ግ ሲንቀሳቀሱ አይተናል። ከተማም ሲንቀሳቀሱ አይተናል። ጣም በፍቅር እነሱ ያላቸውን እየሰጡን የሚረዱን ነገር ካለ እየጠየቁን እየተባበሩን ነው እንጂ ሌላ እንደዚህ አይነት ችግር አላየንም። ሎዛ ሎዛ መስፍን ነሽ አይደል? በጣም አመሰግናለሁ። እግዚአብሔር ደግሞ ከዚህ የተሻለውን ሰላም ያደርግላችሁ። እሺ። በተጨማሪም ከእርሱ ጋር አብሮት የሚማር ጓደኛው አባት ፍቃድ ጠይቀው የቤት መኪና ይዘው ዩኒቨርሲቲው ግቢው እንደደረሱና እርሱና ሌሎች ሁለት ተማሪዎችን ጨምረው ትናንት አዲስ አበባ እንደገቡ የገለጸልን ናትናይል አስቻለው የተባለ ተማሪ ከአዲስ አበባ በስልክ አነጋግረ ነው ነበር ያለፉት አርባ ቀናት በመቀሌ አሪድ እየተባለ በሚጠራው ግቢ እንዴት እንዳሳለፉ ነግሮናል። ናትናይል አስቻለው እባላለሁ። ዩኒቨርሲቲ ነበር የምማረው አራተኛ ተመራቂዎች ላይ ነበር። አራት እኛ ነበር የሚያልቅ እኛ ጋር እና ተመራቂ ተማሪ ነበርኩ። ይህን አርባ ቀን እዛ ነበር። እንዴት ነበረ አርባ ቀኑ? ለቤተሰብ ጭንቀት እንደነበረ አባት ነግረውኛል። በእናንተ በኩል ደግሞ እንዴት ነበረ? እንዴት ቆይ፣ እንዴት አሳለፋችሁ አርባውን ቀን? በጣም በጣም ተባር ነበር። ተማሪ የነበረበት ጭንቀት በጣም ተባር ነበር። እኛ ጋር ልግጥ የሚያደርገው አንድ የጦርነቱ ድምፅ አለ። ይሄ የምንሰማቸው ዜናዎችና የጦርነቱ ድምፅ አለ። በሌላ ዳይሬክሽን ደግሞ ቤተሰብ ምን እያሰበ ነው የሚለው ነገር ሁሉም ተማሪ ነበር የሚጨነቀው እና ከዚህ ጥንቀት የተነሳም ነበር ተማሪዎች ይህን በእግራቸው ራሱ ለመውጣት ነበር እያሰቡ የነበረው። ይህን እኛን ሳይቀር እኛ እናንተ ማስልኩም ከሆነ እኛ ራሳችን በእግራችን እንዲሆን እንወጣለን። ቤተሰብ እየተጨነቀ ነው፣ ቤተሰብ እንደ ሞት እያሰበ ነው እያለ በጣም ትልቅ ጥንቀት ላይ ነበርን እና በጣም ከባድ ጊዜ ነበር የነበሩት ጊዜ አይደል። ማለት የትኛው ካምፓስ ነበር ካንተ? እኔ የነበርኩበት ካምፓስ ዋናው ግቢ፣ አሪፍ ግቢ ማለት ነው ተመታ የተባለው ካምፓስ የትኛው? ተጠካ የተባለው ካምፓስ እዚህ ነው። ይሄ ቢዝነስ ግቢ ነው፣ ከተማ ውስጥ ያለው ከተማ ውስጥ ያለው ነው ተጠካ የተባለው። እኛ ጋር ግን የነበረው እዚህ ብዙ ነበር፣ ልዩ ኃይሎች ነበሩ እና አካባቢ ላይ የሆነ እየተመታ ነገር ነበር እና ጅብ ምናምን በዛው ነበር እሱ ነበር በጣም እያስጨነቀ ነበረ። የጦርነት ድምፅ የመሳሪያ ድምጾች ነበሩ ድምጾች ነበሩ። ይበልጥ መቀሌ መከላከያ የተቆጣጠረበት ቀን ላይ በጣም ጉዞ መርት ድምጽ ይሰማ ነበር። በጣም ማለት የሚያስገነግ ከኋላችን ያለው ተራራ ሲመጣ ትኖች፣ ዶርሞች እንትን ይንቀጠቀጥ ነበር መሬቱ ና እቺ በጣም ያስገነግት ነበር። የዚያ ነው የነበረው። አሁን ልክ ሲከፈት ያያቸዋቸው ጉዳቶች አሉ። መከላከያ በሚቆጣጠርበት ጊዜ ላይ ጦርነቱ መቀሌ ላይ ትላል ትካሄደ እጅ ግግ ላይ ነብቻ ነበር ና ተማሪ ላይ ምንም አይነት ጉዳት አልደረሰም። ምናልባት ግን ኤክዚ ግ ካምፓስ ተብሎ ተናግሮ ግን እሱን ነገር እርግጠኛ አይደለም። ይህነትን ስለሆኑ የዘገቡት ይህ ነገር እርግጠኛ አይደለም። የምግብ የውሃ የእንደዚህ ሌሎች መሰረታዊ አገልግሎቶችስ እንዴት ነበሩ? እሱን ነገር እኛ አሁን ከወጣን በኋላ ነው ብዙን ነገር የሰማ ነው። ምግብ አይበሚል ውሃ የላቸውም በቀረሀ ብሎ ናቸው ና ምንዲ የተወራ ነበር። ግን ዛ የነበረው ነገር እንዴት ነው ምግብ ይሰጠል ነበር። ቁርስ፣ ምሳ፣ እራት ነበር። ግን ፕሮግራሙ ዛባ ነበር። ማለትም አሁን እንደድሮ ስጋ የለም ቤት ቁርስና ለን ግን ኖርማል ሽሮ እንበላለን። ይህ እንደዚህ እንደዚህ መሆኑ ነው እንጂ ሌላ እንትን አልነበረም። ምግብ የመጥረት ነገር አልነበረ። እንደዚህ ተቀናነሱ ነገሮች እንጂ ምግብ እየበላን ነበር፣ እንደሚወራው አልነበረ። ምግብ አልተገጫ። ጽዳት ሰራተኛ፣ የምግብ አብሳይ፣ ጥበቃ ነበራችሁ? እሱ ነገር መከላከያ የገባ ቀን ላይ ጽዳት ሰራተኞቹ ሙሉ ስታፎች ዘበኞቹ ሁሉ ሞተው ነበር እና ግቢውን ተማሪ ብቻ ነበር ይቁጥራ እኛ ነበርን ምግብ የምናበስለው እኛ ነበር ግቢ የምንጠብቀው፣ ጥራጥራቶችን ስለ ሁሉም ነገር የምንሰራው እኛ ነበርን እና እሱ እሱ ነገር ከባድ ነበር። እስከምንወጣም ድረስ ምግብ እያበሰነ የነበረው ተማሪዎች ነው። ኢቭን ደግሞ ካምፓስ የቢዝነስ ካምፓስ ላይ እስካሁንም ድረስ ይዝን ዘበኛ የላቸውም ና እነሱ ነበር ግቢውን እራሱ ይጠብቃሉ። እነሱ እኛ ጋር ሶስት ዘበኞች ያህል ተመለሱ። ያን ትልቅ ግቢ እኛ ትንሽ መጠበቁ ላይ ከኋላ ማጥጋት ምን ማለት ምና ሁሉም ነገር እየጠራሉ ተማሪዎች የዩኒቨርሲቲ ተማሪዎች መቼም በግጭት እየታወቀ የነበረበት ሰዓት ነው እና በእንደዚህ አይነት የጦርነቱ ወቅት እራሳችሁን በራሳችሁ ችላችሁ በሰላም መኖራችሁ በጣም ያስገርማል። እና ተማሪው እርስ በእርሱ እንዴት ነበረ? እኔ እዛ ብናገር ስትኝ እኛ እዛ ኖርማሊ ከሌላ ቦታ የሚመጣ ልጆች አለን። የትግራይ ተወላጆች ነበሩ። ደስ የሚለው ነገር ተማሪ ከተማሪ አይነካካል። ኢቭን በቃ የምንተያየቀው ነገር የእነሱ ቤተሰብ ሰላም መሆናቸውም የእኛም ቤተሰብ ሰላም መሆናቸውም ይህን ነገር ነበር የምንተያየቀው ምግብ እርስ በርስ ነው የምንሰራው፣ እሱ ነው አሁን ትግራይ ተወላጆች እኛን ምግብ እያስተናገሩ ነበር። ይህም ከተማ በምንወጣበት ጊዜ ራሱ የመቀሌ ልን እኛ ምግብ ሊሰጠን ምግብ ሊጋብዘን እነሱ በራሱ በጣም ችግር ነበር፣ ገንዘብ የለም ምናምን ግን እኛን ሊጋብዙ የሞከሩ ነበር። እና ፍቅር ነበር በጣም ተማሪዎች ዘንድ ራሱ በጣም ይህን አቀራረበን ዞ የነበረው ትግ የነገሩ በጣም አቀራረበን፣ እርስ በርስ እንድንተዋወቅ እርስ በርስ እንድንረዳዳ፣ ይህም በፍቅር ነበር ሰው እየሰራ ያለ ተማሪዎች ገብቶ እንጀራ ሲጋግሩ እዚህ ወጥ ሲሰሩ ምን ሲሉ ምናምን በፍቅር ነበር እያደረጉት ያለው፣ እና እሱ ደስ የሚነገር ነበር። በጣም የመቀሌ ከተማ ነዋሪዎች ናቸው ሲረዷቸው የነበሩት። አንዳንድ ጊዜ ከተማ የምንወጣበት ጊዜ ነበር። አሁን የሚቀቡ ነገሮች ለመግዛት እንዲህ ለውዝ ምናምን ለመግዛት እንወርዳለን፣ ከተማ ማለት ነው። በምንወርድበት ጊዜ ላይ የከተማው ህዝብ አቀባበል፣ ለእኛ ያለው ርኅራኄ ነበር ማለትም። ስለኛ ይጨነቁ ነበር። ቤተሰባችን እያሰበ ነው እናንተስ ደህንነታችሁ ይዘን፣ እነሱም ስለእኛ መረጃ ስለሌላቸው እየተራብን እንደሆነ ነው የሚያውቁት፣ እና እነሱ ጋር የሚገባ ነገር አልነበረም ምግብ እነሱ ጋር የሚለምድን በጣም ስለኛ ሰው ነበር። የናትናኤል አስቻለው አበራ አባትና ሌሎች ቤተሰቦችንም አነጋግረናል። በሌላ በኩል ደግሞ የስልክ አገልግሎት ባልነበረበት ወቅት ለዘገባ ወደ ዩኒቨርሲቲው ተጉዞ የነበረ ጋዜጠኛ የተማሪዎቹን ወላጆች ስልክ በመቀበል ከሁለት መቶ በላይ ቤተሰቦች ጋር የነበረውን ቆይታ አጫውቶናል። ይህንን ታሪክ ያካተተ ቀሪ ክፍል ዘገባ በነገው ምሽት ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።